በማዕከላዊ ኒጀር የምትገኘው አቧራማዋና በቆሻሻ የተሞላችው አጋዴዝ ከተማ ከፍተኛ የስራ አጥነትና ድህነት ይታያል። አፍሪቃውያን ስደተኞች አዲስ እድልን የማግኘት ሙሉ ተስፋን ሰንቀው ኒጀር አጋዴዝ የሚገኘውን በረሃ አቋርጠው ሊቢያና አልጀሪያን ተሻግረው ወደ አውሮጳ የሚያቀኑባትም ከተማ ናት። በዚች ከተማ በኩል በአመት ወደ መቶ ሀያ ሺህ አፍሪቃውያን ስደተኞች ወደ አውሮጳ ለመሻገር ይነሳሉ ሲል የዓለም አቀፉ የስደተኞች ድርጅት አይኦኤም ግምቱን አስቀምጧል። በቅርቡ በኒጀሯ አጋዴዝ ከተማ የገባውና እጅግ ጠውልጎ የሚታየው የ24 ዓመቱ መሐማዱ ኮንቴ ወደ አውሮጳ ለማለፍ ወደ አጋዴዝ የመጣው ከማሊ ነው። መሐማዱ ታሪኩን እንዲህ ሲል ይጀምራል። በትውልድ ሀገሬ፣ በቡርኪና ፋሶ ወላጆቼና ሁለት ትናንሽቶቼ ይኖራሉ። ቤተሰቦቼን ለማስተዳደር ትምህርቴን አቋርጬ ስሰራ ነበር። ከዚህ ሌላ ወደ አውሮፓ ለመሻገር እንድችል የሚያስፈልገኝን ገንዘብ ሁሉ ለማጠራቀም ሶስት ዓመታት ሌት ከቀን ሰርቻለሁ። መሀማዱ ገንዘቡ ሲሟላለት አፍሪቃውያኑ ወደ አውሮፓ ለመጓዝ የበረሃ ጉዞን ከሚጀምሩባት ወደ ኒጀሯ አጋዴስ ከተማ ቀና። በቅድሚያ ግን ስለ ጉዞው ከባድነትና ቀላልነት እናውቃለን ከሚሉት ባልንጀሮቹ ሁሉ መረጃን አሰባስቦ ነበር። መንገድ ላይ ምንም አይነት ችግር እንደማይገጥመኝ ነው የነገሩኝ። እዚህ ችግር ላይ የነበሩት ጓደኞቼ ወደ ሊቢያ አቅንተዋል። መሐማዱ ከዋጋ ዱጉ ተነስቶ አጋዴስ እስኪደርስ ወደ አውሮጳ ለመሻገር ያጠራቀመው ገንዘብ ሁሉ ተማጦ አልቋል። እሱና ሌሎች ስደተኞች ወደ አጋዴዝ የተጓዙበት አውቶቡስ በየመንገዱ በተለያዩ ሰዎች ተገዶ ሲቆምና ሰዎች ገንዘብ ሲቀበሉም ነበር። የዓለም አቀፉ የስደተኞች ድርጅት ፖሊሶች ይህንን አይነት ድርጊት ይፈጽማሉ መባሉን በተለያዩ ዘገባዎች ማየቱን አረጋግጧል። መሐማዱ ኮንቴ በኒጀሯ አጋዴስ ከተማ ሲደርስ በኪሱ ስባሪ ሳንቲም አልነበረም። ከተማዋ ደግሞ ስራ ገንዘብ እንዲሁም ተስፋ የማይታይባት ናት። የጀርመኑ የልማት ትብብር ሚኒስትር ጌርድ ሙለር በነሐሴ ወር ላይ አጋዴዝን እንደጎበኙ የሰሙት ይህንኑ አይነት መሰል ታሪክ ነው። የአውሮጳ ህብረት አንድ በአጋዴስ ከተማ ለሚገኝ የስደተኞች መቀበያ ማዕከል ድጋፍ በመስጠት ወደ ሀገራቸው ለመመለስ የሚፈልጉ ስደተኞችን ይረዳል። የጀርመኑ የልማት ትብብር ሚኒስትር ይህንን ማዕከል ከጎበኙ በኋላ እንደተናገሩት በማዕከሉ የሚገኙትን ወጣቶች የፊት ገጽታና አቋም እንዲሁም ያላቸውን ሀሳብ ለማወቅ እነሱን ሲያይና ከእነሱ ጋር ሲነጋገር ተስፋ የማጣት ትርጉሙ ምን እንደሆነ በደንብ ይረዳል። እነዚህ ወጣቶች ከወደፊት ተስፋቸው ሌላ የሚፈልጉት ሌላ ጉዳይ የለም። ስራና በህይወት መኖርን ነው የሚሹት። እንደ አውሮፓው ኮሚሽን ግምት በአንድ ሳምንት ጊዜ ውስጥ ብቻ በሺዎች የሚቆጠሩ ስደተኞች የኒጀሯን አጋዴስ ከተማን አቋርጠው ወደ ሰሜናዊ አፍሪቃ ይጓዛሉ። ስደተኞቹ በቀጣይ በሊቢያ የባህር ጠረፍ በኩል አድርገው ሜዲትራኒያንን አቋርጠው ወደ አውሮፓ ለመግባት የሚሞክሩ ናቸው። አውሮፓ አፍሪቃውያኑ ስደተኞች በአፍሪቃ እንዳሉ እንዲቆዩና በዚያ ተስፋን የሚያገኙበትን መንገድ ለማበጀት ብስጭት እንደሚፈልግ ተገልጿል። የአውሮጳ ሕብረትም ሆነ የጀርመን መንግስት ከአፍሪቃ የሚሰደዱ ወጣቶችን የስደት መንስኤ ለመቅረፍ የመጀመሪያው እርምጃ አንድ መሆኑን ይስማማሉ። የጀርመኑ የልማት ትብብር ሚኒስትር ጌርድ ሙለር ይኸውም ይላሉ። እዚህ ላይ ወሳኙ ነጥብ በእነዚህ ሀገራት የሚገኘው ወጣት ትውልድ በሀገሩ ብሩህ ተስፋ እንዲኖረው አውሮጳ መዋለ ንዋይ ማፍሰስ ይኖርበታል። ይህ መዋልን ዋይ ትምህርት ቤቶችን የስልጠና ማዕከሎችን ለመዘርጋትና አስፈላጊ ለተባሉ መሰረተ ልማት ማሟያ የሚውል ነው። በዚህም አውሮጳ እስከ ጎርጎሮሳውያኑ 220 ዓ.ም ድረስ እስከ 8 ቢሊዮን ዩሮ እርዳታ እንደሚያደርግ ይጠበቃል። ለአፍሪቃ ሀገራት ከዓመታት ጀምሮ የልማት እርዳታን በመስጠት ያለውን የአኗኗር ሁኔታ ለማሻሻል ቢሞከርም ውጤቱ ግን እምብዛም አመርቂ አለመሆኑ ነው የተመለከተው። እንዲያም መሆኑ በአፍሪቃ የጤና አጠባበቅ የትምህርት አሰጣጥ በመሳሰሉት መሻሻሎች መታየታቸው ተዘግቧል።